ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የታቅቡ ጥሪ ማቅረቡን ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስ እና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። ሶሎሞን ክፍሌ የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግስት ባለስልጣንም ምላሽ ለማግኘት ሞክሯል። ዘገባው ነው። አቶ ፋሲካ ጌታነ፣ ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት? በቅድሚያ ስለተሰጠኝ ዕድል ቪኦኤን ላመስግንና ወዳነሳው ጥያቄ ልለፍ። ይሄንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉ። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት ምክንያት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የዓለም አቀፍ ግብረ ኃይሉ በየ አህጉራቱ እና በየ ከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ እነዚህ መንገዶች ነው የምንጠቀመው። አቶ ሰለማ ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከ20 እስከ 25 በመቶ ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው። አቶ ፋሲካ ምን ያህል የውጭ ምንዛር ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ? እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ አራት ነጥብ አምስት ቢሊዮን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ አራት ቢሊዮን ዶላር በአመት ይደርሳል ብለን ነው የምናምነው። እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሬ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሄዱ ሀገሮች ብቻ አይደለም ገንዘብ የሚልኩት በአማካይ ዲሞክራሲያዊ ግን ደግሞ ደሃ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተም ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት? ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር ህዝብን፣ የሚያፍን ሰብአዊ መብቶችን የሚረግጥ ከዛ በተጨማሪ አሁንማ የህዝባዊ ቤተኝነት ስለተቀጣጠለ እና ህዝቡ መፍቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብዓዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብ እና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው። ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው? ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከአንድ አራት አምስት ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ ዘጠና ፐርሰንት የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በድሜ በድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከሰላሳ አምስት እስከ አርባ ዘጠኝ ዓመት የሚሆኑት አስራ ስምንት በመቶ ከአስራ ስምንት እስከ ሰላሳ አራት የሚሆኑት ስልሳ አራት በመቶ እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከአስራ ስምንት እስከ አርባ ዘጠኝ ወይም ደግሞ በወጣትነትና በጎልማሳነት የሚደርሱት ሰዎች ሰማኒያ ሁለት በመቶ እንደሆኑ ጥናቱ ያመለክታል። ከገቢም አኳያ እዚያው አገራቸው ውስጥ የራሳቸው ገቢ ከደሞዝ ይሁን ቤት ከማከራየት ይሁን ከተለያዩ የንግድ እንቅስቃሴዎች ይሁን ገቢ ያላቸው ሰዎች ከአንድ ሺህ ብር በላይ ገቢ ያላቸው ሰዎች እስከ ሰማኒያ አራት በመቶ ሊደርሱ እንደሚችሉ ጥናቱ ያመለክታል። ስለዚህ በዚህ ጥናት መሰረት ይሄ ገንዘብ ቢቀንስ ወይም በተወሰነ ደረጃን ቢቆም ጉዳት አይደርስም ልንል አልችልም። ነገር ግን ዳታውን እንደሚያመለክተው የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ሕዝቡ ሁሉ ይራባል የሚለው ነጥብ ትንሽ የተጋነነው ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርአቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻነልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበት እና ቤተሰቦቻቸውንም እየረዱ ነገር ግን ስርአቱ ገንዘብ እንዳይደርሰው ማድረግ ይችላሉ፣ የሚል ጥሪ ነው ያቀረብነው እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ አለባቸው ያቅማቸውን ያህል መቀነስ ይችላሉ። አንድ መቶ ዶላር የሚልክ አንድ ሰው ሰማኒያ ዶላር አድርጎ ቢልከው ሀያ ዶላር ወደ ስርአቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን እና እነዚህ እነዚህን መንገዶች ከተጠቀሙ ቤተሰቡን ትልቅ ጉዳት ላይ ሳይደርስ ስርአቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው እና በዚህ መልኩ ነው ልገልጸው ምችለው። በመጨረሻ ለምን ያህል ጊዜ ይቆያል የጠራችሁት የውጭ ምንዛሬ ወደ ኢትዮጵያ እንዳይለቅ የቀረበው ጥሪ? በመጀመሪያ ዙር ያቀርነው ለሶስት ወር ያህል ነው እስከ ማርች ሰላሳ አንድ ድረስ ዘመቻውን እናካሄዳለን። ነገር ግን ሶስት ወሩ ከተገባደደ በኋላ ያመጣውን ኢምፓክት ወይም ደግሞ ተጽዕኖ ከገመገመ በኋላ ልናራዝምም እንችላለን። ግን አሁን ባለው ሁኔታ ይህን ዘመቻ ለማድረግ እቅድ የያዝነው ለሶስት ወር ነው። አቶ ፋሲካ ጌታነህ የተዋቅበው ጥሩ አስተባባሪ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁን፣ አቶ ሰለሞን። አድማጮች ይህንኑ አስመልክቶ የበኩላቸውን አስተያየት እንዲሰጡኝ የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለነገሩ ነገ ምላሻቸው ልጅ የቀባል